የባለ ብዙ ቀለም ሀሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ጤና ስጥልኝ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ግተን ዲሲ የጋቢና ቬ የሰኞ ምሽት መሰናዶ ጀምሯል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረና እንዲሁም ከአሜሪካ ድምፅ ባለሙያዎች ጋር በመሆን ሳስተናግዳችሁ አምሻለሁ። ለምሽቱ ከያዝንላችሁ መሰናዶች መካከል ጥቂቶቹን እናስተዋውቃችሁ። በአማራ ክልል ሰሜን ሸዋ እና በኦሮሞ ብሔረሰብ አስተዳደር ዞኖች ላይ ግጭት ለመቀስቀስ የተደረጉ ሙከራዎችን እንዳከሸፉ በአካባቢው የተቋቋመው የእዝ ማዕከል ወይም ኮማንድ ፖስት አስታወቀ። ከደሴ እስከ አዲስ አበባ ያለው በተለይ ዋናው መስመርም የቆመበት ሂደት ጊዜ የነበረው እንደምናስታውሰው እሱ እንዲከፈት ተደርጓል። በዋናው መስመሮች ኮማንድ ፖስቱ በተከለከለባቸው የጦር መሳሪያ ይዞ መንቀሳቀስ አይቻልም። ይህ ተግባራዊ ሆኗል። የሰማችኋቸው በአማራ ክልል ሰላምና ደህንነት ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስን ነው። በአንጻሩ ኮማንድ ፖስቱ ስራ ሰላም የሰላም ቅጥም አመራሩ አጥቂዎች ድበት ተገልጿል። በዚህ ዙሪያ ሁለቱንም ሀሳቦች አጠናቅረን ዘገባ ይዘናል። በሌላ በኩል በኦሮሚያ ክልል ምዕራብ ወለጋ ዞን ነጆ ከተማ አባቱ በአሰቃቂ ሁኔታ የተገደሉበት ወጣት ዋኬኔ ወይም ጃንኮ ጌታቸው የአባቱን ታሪክ ሚርጌ ኤግጀሱ ወይም የመግደል መብት ብሎ በመጽሐፍ ለንባብ አብቅቷል። ከደራ ጋር ቆይታ አድርገናል። የሰኞ ምሽት ስፖርትና ሌሎች አፍሪካ ነክ ዘገባዎችንም አሰናተናል። ከዛ በፊት ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ይዞ ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ኤደን። የዩናይትድ ስቴትስ መንግስት በኢትዮጵያና ኤርትራ ባለስልጣናት ላይ የጉዞ እግድ ማስተላለፉን ይፋ አድርጓል። ስድስት ወር ባስቆጠረው የትግራይ ክልል ጦርነት ውስጥ ተሳታፊ የሆኑ አካላት ጠላትነትን ለማብቃት ትርጉም ያለው እርምጃ አልወሰዱም ሲልም አስታውቋል። በትግራይ የሚኖሩ ህዝቦች በሰብዓዊ መብት ጥሰት፣ እንግልት፣ ግፍ መሰቃየታቸውን ቀጥለዋል። በአስቸኳይ አስፈላጊ የሆኑ ሰብዓዊ ድጋፎች በኢትዮጵያና ኤርትራ ጦር እንዲሁም በሌሎች የግጭቱ ተሳታፊዎች ከመሰራጨት ተገድበዋል ብለዋል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በወጡት መግለጫ አክለውም ዲፕሎማሲያዊ ጥረት ቢደረግም በጦርነት ውስጥ ተሳታፊ የሆኑ አካላት በጠላትነት መፈላለግን ለማስቆም ትርጉም ያለው እርምጃ እንዳልወሰዱ ወይንም ደግሞ ፖለቲካዊ ጥንቅጡን ለመፍታት ሰላማዊ መፍትሄዎች እንዳልመረጡ በመግለጫቸው ላይ ጠቅሰዋል። ይሰጥ በነበረው መጠነ ሰፊ ምጣኔ ሀብታዊና የደህንነት ድጋፍ ላይ እግድ እንደተጣለ፣ በጤና ምግብና ትምህርት ዘርፎች ላይ ሀገራቸው ትሰጥ የነበረውን ሰብዓዊ ድጋፍ ግን እንደምትቀጥል ብሊንከን በመግለጫቸው ይፋ አድርገዋል። የተጣለው የጉዞ እግድ በኢትዮጵያና ኤርትራ ባለስልጣናት ላይ ብቻ የተጣለ አይደለም። የአማራ ክልል መደበኛ የሆኑን ያሉና ያልሆኑ የደህንነት ኃይል አባላት እንዲሁም የትግራይ ህዝቦች ነጻ አውጪ ግንባር ህወት ባለስልጣናትና አባላትን እንደሚጨምርም ብሊንከን በመግለጫቸው ላይ ጠቁመዋል። በኮንጎ ጎማ የእሳተ ገሞራ ቅልጣለት ወደ መንደሮች ፈሶ 15 ሰዎችን መግደሉንና ከ500 በላይ ቤቶች ደግሞ መውደማቸውን ባለሥልጣናትና የተረፉ ሰዎች ተናግረዋል። በኒያራ ጎንጎ ተራራ ላይ የተፈጠረው ፍንዳታ 5000 ነዋሪዎች ከጎማ ከተማ በመልቀቅ ወደ ጎረቤት አገር ሩዋንዳ ድንበር እንዲሸሹ ምክንያት ሆኗል። 25000 የሚሆኑት ደግሞ ሴክ ወደሚባለው የሀገሪቱ ሰሜናዊ ክፍል ሸሽተዋል። በሌላ ዜና በሰሜን ጣሊያን በሀገር ጎብኚዎች ዘንድ የታወቀ በገመድ ላይ ተንሸራታች መኪና ተበጥሶ ቁልቁል 20 ሜትሮችን ተምዘግዝጎ በመከስከሱ በትንሹ 14 ሰዎች ሳይሞቱ እንዳልቀረ ተዘግበዋል። ከሟቾች መካከሉ ሕፃን እንደሚገኝበትም ተገልጸዋል። ሕፃኑና ቤተሰቦቹ እስራኤላዊ እንደሆኑ ተነግረዋል። ተጨማሪ መረጃ ከመስጠት የተቆጠቡት የጣሊያን ባለስልጣናት እንዳስታወቁት ከተሳፋሪዎቹ መካከል ግማሹ የውጭ ሀገር ሰዎች ነበሩ። ስትራሳ ሞቶሮን በሚባል የሚጠራው የገመድ ላይ መጓጓዣ አገልግሎት ሌክ ማግዌር ከሚባለው ከተማ በመነሳት ሞታሮን እስከተባለው የጣሊያን ፔድመንት ክልል ተራራ ድረስ ጎብኚዎችን የሚያደርስ የሚመልስ ነበረ። አጠቃላይ ጉዞ 20 ደቂቃዎችን ይፈጃል። የስራሳ ከተማ ከንቲባ ክስተቱን አሰቃቂ ሲሉ ገልጸውታል። የአደጋው ምክንያት የኤሌክትሪክ መኪኖች የሚንሸራተቱበት ገመድ መበጠሱ ሳይሆን እንደማይቀርም ተናግረዋል። የጣሊያን ጠቅላይ ሚኒስትር ማሪዮ ድራጊ ለሟቾች ቤተሰቦች ሀዘናቸውን ገልጸዋል። በአውስትራሊያ ዝቅተኛ የሆነውን የኮቪድ-19 ክትባት የወሰዱ ሰዎች ቁጥርን ለመጨመር የሀገሪቱ መንግስት የገንዘብ ጉርሻና የሎተሪ ጣዎችን እንዲያዘጋጅ ተጠይቀዋል። የህዝብ ጤና ባለሙያዎችና የማስታወቂያ ድርጅቶች በህዝብ ውስጥ የተሰራጨውን መዘናጋትና ግራ መጋባት ለመዋጋት ተጨማሪ እርምጃዎች ሊወሰዱ እንደሚገቡ ተናግረዋል። በአውስትራሊያ ሁለት ጋዜጦች በተደገፈ ጥናት ከተጠየቁት መካከል አንድ ሶስተኛው በቅርቡ የመከተብ ፍላጎት የላቸውም። በማህበረሰቡ ዘንድ ክትባቱ ሊያስከትል በሚችለው የጎንዮሽ ጉዳት ጋር በተያያዘ ጥረት ጣር አለ። ጥናቱ በተጨማሪም እንዳሳየው አብዛኞቹ አውስትራሊያውያን የሀገሪቱ ዓለም አቀፍ ድንበሮች ዝግ በሆኑበት በአሁኑ ወቅት ለክትባት መቻኮል አስፈላጊ አይደለም ብለው ያምናሉ። የመከተብ ፍላጎት ከሚጠበቀው በታች ያነሰ ነው። በአሁኑ ሁኔታ የሀገሪቱ አዋቂ ህዝብ እስከ ጥቅምት 2022 የጎረጎሰውያን ዘመን ድረስ ተከትቦ አይጨርስም ተብሏል ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለምሽቱ ቀዳሚ ወዳደረግነው ረስ ስንለፍ። ቤተሰባችንን የበተኑ አባታችንን የገደሉ ሰዎችንን ይቅር ብለናል፣ ይላል። በኦሮሚያ ምዕራብ ወለጋ ዞን ነጆ ከተማ አባቱ በአሰቃቂ ሁኔታ የተገደሉበት ወጣት ዋኬኔ ወይም ጃንኮ ጌታቸው፣ በአፋን ኦሮሞ የኮሜዲ ስራዎች የሚታወቀው ጃንኮ ይህንኑ የአባቱን ታሪክ ሚርጌ ኤጀሱ ወይም የመግደል መብት ብሎ በመጽሐፍ ለንባብ አብቅቷል። ይህ መጽሐፍም ትላንት እሁድ የተመረቀ ሲሆን በጥቂት ወራት ውስጥም በአማርኛና እንግሊዝኛ በመተርጎም ለአንባ ኢትዮጵያውያን እንደሚደርስ ጃንኮ ለጋቢና ቪዬ ገልጿል። ወጣቱን ከመጽሐፉ ምርቃ ቀደም ብሎ ያነጋገረው ናኩር መልካ ነው። ጃንኮ ለምን እንደተባለ በመግለጽ ዘገባው ይጀምራል። ጃንኮ ብሎ ይሳየንኝ አባቴ ነው። አባቴ በሕይወት እያለ ቤት ውስጥ ጃንኮ ብሎ ይጠራኝ ነበረ። ስለዚህ የቤት ጃንኮ ነው። በዛ ነው መጽሐፍ ላይ ጠበትክ ምርጋጄሱ ወይም የመግደል መብት የሚል መጽሐፍ አሳትመሃል። ና ታሪኩ የማንነው? ምንም በተመለከተ ነው የጻፍከው በሚለው እንጀምር። መጽሐፉን የጻፍኩት በእውነተኛ ታሪክ ላይ የተመሰረተ ነው። ከሶስት ዓመት በፊት አባቴ በአሰቃቂ ሁኔታ የተገደለው ቤቱ ውስጥ ሚስቱና ልጁ ፊት የተገደለው፣ ከዛ ሬሳው እንዲቃጠል ነው የተደረገው። እኔ ያደኩበት ቤትም እንዲቃጠል ነው የተደረገው። ስለዚህ ይሄኛውን ታሪክ በመጽሐፍ መልክ ለማስቀመጥ ነው የሞከርኩት ማለት ነው። በዛ ወቅት ወደ ነጆ ከተማ ሄደ። በአባት የቀብር ስነስርዓት እንኳን መሳተፍ አልቻልክም፣ መጽሐፍ ላይ እንደተጠቀስከው ማለት ነው። ያን ጊዜ እንዴት ነው ያለፍከው? ከዛ መልስስ እንዴት ነው መጽሐፍ ለመጻፍ ያሰብከው? መጽሐፍ ውስጥ ምን አስተዋጽኦ ይኖረዋል ብለ ታስባለህ? ያ ጊዜ እውነቱን ለመናገር በጣም ከባድ ጊዜ ነበረ። በጣም መራራ ጊዜ ነበረ። ውስጣችን በጣም የተሰበረው እኔ በጣም ነበር ያገንኩት። አባቴ የሚያጣውት ታናሽ ወንድሜ እዛ ቤት ውስጥ ነበረ እና ቤተሰባችን የሚሰበሰብበት विदाचुस्वत काटता <laughs> है यह पाकिस्तान का मरीज साइनोसा तो आज उसका सोसाम बेचूं उठी है उपर यह पाकिस्तान लाइटों के मुच्छ विंच बटाटा मुकोटा भी लगता है आराम सोसाम भी होगी माननीय कब्रुला इंडाइटेन अगले कटारों की चकल क्रोना समझी यह पाकिस्तान लाइटों के मुच्छ चल चलती यह पाकिस्तान ህዝቡ ማወቅ አለበት፣ ዓለም ማወቅ አለበት። አንድ ሰው ሲገደል ቤተሰብ እንደሚገደል፣ የልጆቹ ዓላማ እንደሚገደል፣ የሚስቱ የደንቦር ተስፋ እንደሚጨልም ሰው ማወቅ አለበት። ስለዚህ በዛ ነው የመግደል መብት ይመዳፊታፊት የመግደል መብት ያለው ፈጣሪ ብቻ ነው። ሰው ሰውን መግደል የለበት። አንድም ሰው ሲዘግል ብዙ ሰውን ነው አብረን ምንጎዳዩ ኑሮውን የምናጨልምበት እኔ በህይወቴ እንዳየች ማለት በስተ ለአባቶች ገዳዮች ይቅርታ እንዳደረግ ነግረተኛል። እና የይቅርታው ሀሳብ እንዴት መጣ? ምንድን ነው ይቅርታ እንድታደረግ ሲያነሳሳ? እኔ በግሌ ብቻ አይደለም ይቅርታ ለማድረግ የወሰንኩት ከእናቴ ጋ ከወንድሜ ጋ ተመካክረን፣ ከቤተሰቦች ጋር ተመካክረን ነው ፈጣሪም ወዷል ብለን ይቅርታ ለማድረግ ሰው ላይ ቂም ከያዝ፣ ሰውን ለመበቀል የምታለም የምታቅድ ከሆነ ህይወትን ነው የምትገዳው፣ ራስን ነው ባሉ ሰዎች ይቅርታ እንደተደረገላቸው ያውቃሉ። ይሄንን ሲያውቁ ምን አይነት ስሜት የተሰማቸው? አንዳንድ ሰዎች በአይናችን ያየናቸው ሰዎች ናቸው። ለምሳሌ ክንድ ምሪ አባቴ ሲገደል እዛው ቤት ውስጥ ስለነበረ አንዳንድ ሰዎች አይቷል በአይኑ ማለት። እናቴን የምታውቃቸው ልጆች ነበሩ በጣት የሚቆ ወጣት ነህ እና እስቲ ስለ ይቅርታ ንገረኝ። እንዴት ነው የምትገልጸው ይቅርታን? የምገልጸው የወደ ድርጊት መጥፎ ድርጊት ሰው አንተ ላይ ሲያደርግ ስለ እሱ ላይ ባለማድረግ ድርጊት እንኳን ባትረሳውን ያ ድርጊት እያሳምሩን እየጎዳህም ውስጥህን እያደማሁም ቢሆንም ይቅር ማለት እኔ የሰራህብኝን ክፉ ስራ በክፉ አልመለስበት ማለት ነው ብያ፣ ምን አለ ቀኑ ቅርብ ነው መገዳደል የሚቆምበት ግን ይህንን ነገር ካደረግን ብለህ ገልጻል ና ምን ቢደረግ ነው በተለይ በምዕራብ ኦሮሚያ እና በደቡብ ምዕራብ ኦሮሚያ አካባቢ የሚታዩ የመገዳደል ሁኔታ በተለያዩ ጊዜያት ዘገባዎችን ስንሰራ ቆይተናል እና ያንተ መጽሐፍ ምንድን ነው የሚያስተምረው? ምን ቢደረግ ያለ መገዳደል ጊዜ ቅርብ ሊሆን ይችላል ትላለህ? እንደ አንድ የአካባቢው ተወላጅ ወጣት፣ እንደ አንድ ጉዳት የሚያስተናገደ ወጣት ማለት ነው። እኔም አምነው ሁሉም ሰው ራስ ወዳድ ከመሆን ከወጣ ሌላው ቤተሰብ ላይ የሚደርሰው ጉዳት ሌላው ወንድሙ ላይ የሚደርሰው ጉዳት እኔ ላይ እንደደረሰ ካልቆጠር፣ እንደዛ መቁጠር ካልጀመሩት ከዚህ እሽክርክሪት መውጣት አንችልም። አሁን ዛሬ ጉልበት ያለው ሰው በጊዜ ጊዜ ቅርብ ነው ብዬ አምናለሁ። እግዚአብሔርም ሲናገር ይረዳታል ብዬ አምናለሁ። ምርጋጄሱ ወይም የመግደል መብት መቼ ነው የሚመረቀው? መጽሐፉን በተመለከተ ማለት የምትፈልገው ነገር ካለ። ምርጋጄሱ ወይም የመግደል መብት የሚለው መጽሐፍ የፊታችን እሁድ በኦሮሞ ባህል ማዕከል በስታዲየም አካባቢ በሚገኘው እዛ ከሰዓት ስምንት ሰዓት ላይ ይመረቃል። አሁን የተጻፈው በአፋን ኦሮሞ ቢሆንም ከጥቂት ሳምንታት በኋላ ደግሞ በአማርኛ እና በእንግሊዝኛ አሳትማለሁ። ስለዚህ አፋን ኦሮሞ ማንበብ የማይችሉ ሰዎች በአማርኛም ለማንበብ ከፈለጉ ከጥቂት ሳምንታት በኋላ ገበያ ላይ ይውላል። ኮሜዲያን ጃንኮ ወይም ዋቆ ጌታቸው፣ በጋቢና ቪኦኤ እና በአድማጮች ስም በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ናኮርና፣ እንግዳውን እናመሰግናለን። እንግዲህ በትላንትናው ዕለት የመግደል መብት የተሰኘው የጃንኮ ጌታቸው መጽሐፍ ተመርቋል። አሁን ደግሞ ወደ ተከታዩ ዘገባ እንለፍ። በቅርቡ በክርስትና ና በእስልምና እምነት ተከታዮች ዘንድ የነበሩትን ሃይማኖታዊ ክብረ በዓላት ሽፋን በማድረግ አማራ ክልል ሰሜን ሸዋ ና በኦሮሞ ብሔረሰብ አስተዳደር ዞኖች ላይ ግጭት ለመቀስቀስ የተደረጉ ሙከራዎችን እንዳከሸፉ በአካባቢው የተቋቋመው የእዝ ማዕከል ወይም ኮማንድ ፖስት አስታውቋል። ኮማንድ ፖስቱ ስራ ከጀመ መሪ በአካባቢው አንጻራዊ ሰላም ቢረጋገጥም አመራሩ አጥቂዎችን አሳልፎ የመስጠት ቁርጠኝነት እንደማይስተዋልበት ግን እየተገለጸ ነው። መስፍን አራጌ ዝርዝሩን ይዟል። በመቶ ሺዎች ለሚቆጠሩ ሰዎች መፈናቀል ለበርካቶች ሞትና አካል ጉዳት እንዲሁም ለንብረት ውድመት ምክንያት የሆነው ግጭትና የሰላም እጦት የእዝ ማዕከል ወይም ኮማንድ ፖስት መቋቋሙን ተከትሎ አንጻራዊ መሻሻል እየታየበት ነው። እንደ አማራ ክልል ሰላምና ሕዝብ ደህንነት ጉዳዮች ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስ ኮማንድ ፖስቱ ከተቋቋመበት ጊዜ ጀምሮ ሲከሰቱ የነበሩ ግጭቶችን ማስቆም ተችሏል። በእርግጥ አልፎ አልፎ አንዳንድ ቦታዎች ላይ ተኩሶች ምናምኖች ይኖራሉ። ከዛ ውጭ ግን ከደሴ እስከ አዲስ አበባ ያለው በተለይ ዋናው መስ መስመርም የቆመበት ሂደት ጊዜ የነበረው እንደምናስታውሰው እሱ እንዲከፈት ተደርጓል። በዋናው መስመሮች ኮማንድ ፖስቱ በተከለከለባቸው የጦር መሳሪያ ይዞ መንቀሳቀስ አይቻልም። ይሄ ተግባራዊ ሆኗል። አጠቃላይ ህዝቦች ተፈናቅለው የነበሩት ወደ ቀያቸው የመመለስ ሂደት እየተከናወነ ነው የሚገኘው። የኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ እብሬ የከበደ እና በሰሜን ሸዋ ዞን የኤፍራታ ግድም ወረዳ ዋና አስተዳዳሪ ሰለሞን አልታዬ የኮማንደሩን ማብራሪያ ይጋሩታል። በተለያየ ስጋት ሸሽተው የነበሩ ሀያ አምስት ፐርሰንት እና ከአምሳ ፐርሰንት በታች ቤታቸው ጉዳት የደረሰበት ኦልሞስት እየተመለሱ ነው ያሉት። የእርሻ ስራውንም በየአካባቢው በጥሩ ሁኔታ የተጀመረበት ነው ያለው እና አጠቃላይ ማህበረሰቡን ወደ ቄው ተመልሶ የእርሻ ስራውን እንዲቀጥል እያደረግ ባለው ሁኔታ ጥሩ ውጤት እያገኘ ያለ ነው። አካባቢው ከበፊት ከነበረው አንጻራዊ ሰላም አለ። ኮማንድ ፖስት ከገባ በኋላ ነበረው አለመረጋጋት፣ ተኩስ፣ ቃጠሎ፣ የሰው መግደል ምናምን ቆሟል። ትራንስፖርት አክሰስ አገልግሎት እየሰጡ ነው። ማህበረሰቡ እየተንቀሳቀሰ ነው። በተፈናቀለው ውስጥ ደግሞ ሀምሳ በመቶ የሚሆነው በየአካባቢው አሁን እንደኛ ወረዳ ተጨባጭ ሁኔታ ከተፈናቀሉባቸው አካባቢዎች በርካታ የተመለሱባቸው አሉ። አንዳንድ ቀበሌዎች ላይ ደግሞ የተወሰነ ተመልሶ ብቅ ጥልቅ የማለት አይነት ነገሮች አሉ። የኮማንድ ፖስቱ አመራሮች ችግሩ በተከሰተበት ቦታ በመገኘት ና የችግሩን ሰለባዎች በማናገር ለተገኘው አንጻራዊ ሰላም ያደረጉትን አስተዋጽኦ አቶ ሰለሞን አድንቀዋል። ከሌሎቹ ለየት የሚሉ ታች ጎጥ ድረስ ወርዶ ተፈጠረውን ችግር ለመፍታት በርካታ ጥቅት ያደርጋሉ። ስልካቸው ስላለው አቶ አደሩ ይደውልላቸዋል። ጥረት እየፈቱ ወደ ቀድሞ ቀልቡ እንዲመለስ አካባቢም ጥረት እያደረጉ ነው። ይሁን እንጂ የተገኘውን ሰላም ለማደፍረስ ሕዝቡን ለዳግም ደም አፋሳሽ ግጭት ለመዳረግ ሙከራዎች እንደነበሩ የኮማንድ ፖስቱ አስተባባሪ ጄኔራል ደስታ ቢቼን ጠቅሶ መንግስታዊው የኢትዮጵያ ቴሌቪዥን ዘግቧል። ጠብ አጫሪነት፣ የሐሰት ፕሮፓጋንዳ፣ የህሊና ጦርነት ማድረግ አልቆ መመሄ ለምሳሌ በሁለቱም በዓላት በፋሲካ በዓልና በኢድ በዓል የተደረጉ ድርጊቶች ወደ ግጭት የሚወስዱ ናቸው። ህብረተሰቡ ድጋሚ ወደ ግጭት ገብቶ በአካባቢው መረጋጋት የጀመረው አንጻራዊ ሰላም እንዳይኖር ለማድረግ ኮንሸስሊ የተሰሩ ስራዎች ናቸው። ግጭቱ ከአክራሪነት አስተሳሰብ የተቀዳ የተወሰኑ አካላት ተግባር እንጂ የህዝብ ለህዝብ አይደለም፣ ይላሉ የኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪው እብሬ ከበደ። በበኩላቸው በእኔ እምነት አጠቃላይ የጽንፈኛ ብሔርተኝነት እንቅስቃሴ አመለካከትና ተግባር ውጤት ነው ብዬ ነው የምወስደው። ስለዚህ ይሄ ችግር እንዲፈታ ምን መደረግ አለበት? ይላሉ። ይሄ ችግር እንዲፈታ አንደኛ የአመራር ለአመራር ግንኙነትን ማጠናከር፣ የህዝብ ለህዝብ ግንኙነትን ማጠናከር የሀገር ሽማግሌዎችን የሃይማኖት መሪዎችን ችግሩ የጋራ ነው መፍትሄም በጋራ ነው የምናመጣው ብሎ ሁሉም የመፍትሄ አካል ሆኖ የመፍትሄ ሀሳብ እና ተግባር ይዞ በጋራ ሲረባረብ ችግሩ በዘላቂነት ይፈታል ብዬ ነው የማምነው። ኮማንደር መንገቻ ደግሞ መንግስት በኦነግ ሸኔነት የሰየመውንና ራሱን የኦሮሞውን ነጻነት ታጣቂ ብሎ የሚጠራውን አካል ተጠያቂ ያደርጋሉ። ምንም እንኳ ተጠያቂ የተባለው አካል በተደጋጋሚ እጁ እንደሌለበት በመግለጽ ወቀሳውን ቢያስተባብልም አሁን ለምሳሌ ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን በዳዋ ጨፋ ወረዳ በጎዳ ቀበሌ አንድ የምርጫ ጣቢያ ኦነግ ሸኔ አቃጥሏል። ችግር የፈጠሩት ሰዎች አጠቃላይ በኦሮሞ ብሔረሰብ አስተዳደር ዞን ምርጫ እንዳይካሄድ ታራሚዎችን የማስፈታት አመራርን የመግደልና ሌሎችን ዓላማ ይዘው የሚንቀሳቀሱ ናቸው። እነዚህ ደግሞ ከዚህ ቀደም በኦነግ ሸኔ የተፈረጁ ናቸው። በዞኑ በስም ይታወቃሉ። የት አካባቢ እንደሚንቀሳቀሱ መረጃው አለን። ይህን ከህዝብ የመነጠል ስራና አጠቃላይ ሂደታቸውን ተከታትሎ የማክሸፍ ስራ እየተሰራ ነው የሚገኘው የሀገር መከላከያ ሰራዊትም ገብቶ በቦታው እነዚህን ኃይሎች እርምጃ የወሰደበት ሂደት ነው ያለው። ለግጭት መንስኤ የሚሆኑ ትንኮሳዎች ግን አሁንም እንደሚስተዋሉ የኤፍራታ ገደም ወረዳ ምክትል አስተዳዳሪ ይገልጻሉ። ችግሮቹ ምንድናቸው? አንዳንዶቹ የከብት መልቀቅ አሁንም ወደ አርሶ አደሩ ማሳ ያው ይታወቃል። የኛ አርሶ አደር ነው የአጎራባች ደግሞ ከፊል አርብቶ አደር አለበት። አጎራባች ወረዳ በኩል ከብት ህይወታቸው ነው፣ በእኛ በኩል ማሳው ሰብሉ ህይወቱ ነው። ከብቶች ተቀቁና ከብቶች ማስወጣት ሲባል ትንኮሳ አለ። በእኛም በኩል አንዳንድ አርሶ አደሮ ከብቶች ሲመጡ ወደ ከብቶቹ ላይ መልሳት መልስ የመተኮስ ነባሪዎች አሉ። እሱን ለማስተካከል ጥረት እየተደረገ ነው። ጄኔራል ደስታ የህዝብ ለህዝብ ግንኙነት እንዳይጠናከር፣ የህግ የበላይነት እንዳይረጋገጥ፣ የአገር ሽማግሌዎች ሚና ጎልቶ እንዳይወጣ በመንግስታዊ መዋቅር ውስጥ ጥፋተኞች አሉ ይላሉ። ጥፋተኛ ደግሞ በዋነኝነት አመራሩ ነው። በውስጡ ያለውን ጥፋተኛ የሚለይ አጀንዳ አመራሩ አልጀመረም፣ ታችም አልጀመረም። አጀንዳ አድርጎ ያለው እንደብቅ ነው አመራሩ አናውጠው ነው እናስቀምጠው አንለየው ነው አጀንዳ አድርጎ ያለው። ይሄ ፎርማልም ኢንፎርማልም እያስተላለፈ ይገኛል። ይሄ ደግሞ አመራሩ ራሱ ነው ራሱ ነው። ይሄ በተለያየ መንገድ ነው። አንደኛውና ዋናው ራሱ ችግርተኛ ስለሆነ ራሱን ደብቁኝ እያለ ነው እያለ ያለ ወንጀለኞችን የሚደግፉ አመራሮችም ሆኑ ሌሎች አካላት ካሉ በተቋቋመው የምርመራ ቡድን እየተጣራ በሕግ ተጠያቂ እንደሚሆኑ ኮማንደር መንገሻ አረጋግጠዋል። የኢትዮጵያ አምባ ጠባቂ ተቋም ዋና አምባ ጠባቂ ዶክተር እንዳለ ኃይሌ በቅርቡ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ ግጭቱን ተከትሎ በሰሜን ሸዋና ኦሮሞ ብሔረሰብ አስተዳ መስተዳደር ዞኖች ባሉ አምስት መጠለያ ጣቢያዎች ከ330 ሺህ ሕዝብ በላይ ተጠልሎ እንደሚገኝ መግለጻቸው ይታወቃል። ካጣዬ አካባቢ ተፈናቅለው ከነበሩት ውስጥ 21 ሺህ የሚደርሱት ወደ ቀያቸው መመለሳቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ዘገባችንን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላቸው የጋቢና ቪ መሰናዶን ነው። አሁን ደግሞ ሀብታሙ ስዩም ከአጫጭር የስፖርት ዘገባዎች ጋር ይጠብቃችኋል። የቤት ኪንግ የኢትዮጵያ ፕሪምየር ሊግ አሸናፊ መሆኑን ቀድሞ ያረጋገጠው ፋሲል ከነማ ዋንጫውን ከትናንት በስቲያ በሐዋሳ ከተማ ተረክበዋል። በዕለቱ ከሐዋሳ ከነማ ጋር የነበረውን ጨዋታ አንድ ለአንድ አቻ የተለያየው ፋሲል ከነማ ከጥቂት ቀሪ ጨዋታዎች ጋር በ52 ነጥቦች የውድድሩ ቁንጮ መሆኑን አረጋግጠዋል። ከፋሲል ከነማና ሐዋሳ ከነማ ጨዋታዎች በተጨማሪ በሳምንቱ መገባደጃ ሌሎች ጨዋታዎችም ተደርገዋል። ሐሙስ ግንቦት 12 2013 በነበሩ ጨዋታዎች ወላይታ ድቻ ባህር ዳር ከተማን ሁለት ለባዶ አሸንፏል። ሰበታ ከተማ ወልቂጣ አንድ ለባዶ አሸንፏል። አርብ ግንቦት 13 2013 በነበሩ ጨዋታዎች ቅዱስ ጊዮርጊስ አዳማ ከተማን አንድ ለባዶ ረቷል። ቅዳሜ ግንቦት 14 2013 በነበሩ ጨዋታዎች ኢትዮጵያ ቡና ሀዲያ ሁሳናን 2 ለ1 አሸንፏል። ሲዳማ ቡና ደግሞ ጅማ አባጅፋርን 4 ለ1 ረቷል። ፋሲል ከነማን በመከተል ኢትዮጵያ ቡና በ37 ቅዱስ ጊዮርጊስ በ34 ነጥቦች ሁለተኛና ሦስተኛ ደረጃ ላይ ይገኛሉ። የቤትኪንግ የኢትዮጵያ ፕሪምየር ሊግ ሊጠናቀቅ ጥቂት ጨዋታዎች ቀርተውታል። በዘንድሮ ጨዋታ ከተመዘገቡት ልዩ ጉዳዮች መካከል አንዱ ቀደም ብለው አሁን ላይ ለቅዱስ ጊዮርጊስ የሚጫወተው ጌታነህ ከበደ ይዞት የነበረው የኮከብ ጎል አግቢነት ክብረ ወሰን በኢትዮጵያ ቡናው አቡበከር ናስር መሻሻሉ ነው። አቡበከር እስካሁን ያስቆጠራቸው ጎሎች 29 ደርሰዋል። ሙጂብ ቃሲምና ጌታነህ ከበደ ይከተሉታል። በሩዋንዳ ኪጋሊ የአፍሪካ ቅርጫት ኳስ ሊግ ፉክክር ቀጥሏል። 12 ሀገራትን የወከሉ ክለቦች እየተፋለሙ ባለበት በዚህ ልዩ አህጉራዊ ጨዋታ የተመዘገቡ የሳምንቱ መግባደጃ ውጤቶችን ናገራችሁ። ቅዳሜ በተደረጉ ጨዋታዎች የሞዛምቢኩ ፊያቬሮ ዲማፑቶ የሊቢያውን ጂኤስ ፔትሮሌስን 86 ለ73 አሸንፏል። የናይጄሪያው ሪቨርስ ሆፐርስ የማዳጋስካሩን ጊንዳር ማሪን 80 ለ69 አሸንፏል። የቱኒዚያው ሞናስሬኒ ባለድልነቱ ቀጥሏል። ቅዳሜ አመሻሹን የሩዋንዳው ፓትሬትስን 91 ለ7 አምስት ረድቷል። እሁድ ዕለት በተደረጉ ጨዋታዎች ደግሞ የግብፁ ዛማሊክ የሴኔጋሉን ኤኤስ ደዋኒዝን 86 ለ62 ረድቷል። የካሜሩኑ ፎርስ አርምስ ኢድፖሊዝ የማሊውን ኤኤስ ናሽናሊን 87 ለ65 አሸንፏል። የአንጎላው ሲኤስ ፔትሮሌስ ዲ ሉዋንዳ የሞሮኮው ኤኤስ ሳሊን 97 ለ78 አሸንፏል። ጨዋታዎቹ ዛሬ ይቀጥላሉ። በበረዶ ላይ መንሸራተት ስፖርት የኦሎምፒክ ማጣሪያ ውድድር ለማድረግ ወደ ዩናይትድ ስቴትስ ከተጓዘው የአውስትራሊያ ቡድን ውስጥ ሶስት ሰዎች የኮቪድ-19 ቫይረስ እንደተገኘባቸው በመረጋገጡ ከውድድሩ ተሰርዘዋል። ሁለቱ ተወዳዳሪዎች ሲሆኑ አንደኛው ደግሞ አሰልጣኝ ናቸው። ሌሎች ንክኪ ያላቸው ተብሎ የተጠረጠሩ አባላትን ዴስ ሞይንስ አይዋ ውስጥ በሚካሄደው የማጣሪያ ውድድር እንዳይሳተፉ ታግደዋል። በዚህ ምክንያት የሳምንት ዕድሜ በቀረው የቶኪዮ ኦሎምፒክ ላይ የመሳተፍ ዕድላቸው ተጨናግፏል። ይህ በእንዲህ እያለ አውስትራሊያ ወደ ኦሎምፒክ የሚያቀኑ አትሌቶቿን መከተብ ጀምራለች። ለማጣሪያው የሄዱ አትሌቶች ግን ክትባቱን ቀድሞ እንዳላገኙ ተነግረዋል። ሀብታሙ ስዩም እንደመቀላለ የስፖርት ዘገባው እናመሰግናለን። አሁን ደግሞ ወደ ንግድና የቢዝነስ ዘገባዎች እንለፍ። የናይጄሪያ የንግድ ምክር ቤት በሀገሪቱ እየጨመረ የመጣው ብጥብጥና ጠለፋ ባለሀብቶችን እያራቀና ምጣኔ ሀብቱን እየጎዳው ነው ሲል አስጠነቀቀ። የቲሞቲ ኦቢዞን ዘገባ እንደሚከተለው አቀርብላችኋለሁ። ሮዝሜሪ አኳቺኬ በናይጄሪያ የኮኮናት ዘይት ማምረቻ ድርጅቷን በጎን የከፈተችው ከስድስት ዓመት በፊት ነበር። በኮኮናት ዘይትና በምርቶቹ ዙሪያ ያለው ተፈላጊነት እየጨመረ ሲሄድ የእሷም ንግድ እየተጠናከረ መጣ። ብዙ ወቅት ነበር ንግዷን ለማስፋፋትና መዋለ ነዋያቸውን የሚያፈሱ ባለሀብቶችን ለመፈለግ የወሰነችው። ይሁን እንጂ የናይጄሪያ ሰላም ማጣት የምርቷ ዋነኛ ግብዓት የሆነው ኮኮናት ምርት ላይ እጥረት ፈጥሯል። ሮዝሜሪ አሁን እየታገልኩ ነው ትላለች። እኔ በሁኔታው አሉታዊ የሆነ ተጽዕኖ ደርሶብኛል። የምርቶቼ ዋጋ ባለበት እንዲቀጥል እየጣርኩ ነው። ነገር ግን እስከ መቼ ድረስ ይህን ማድረግ እንደምቀጥል አላውቅም። የዋጋ ንረቱ እየጨመረ ነው። ሮዝሜሪ ገበያ ላይ ተወዳዳሪ ሆና ለመቆየት የዋጋ ጭማሪ ማድረግ አሊያም በጥሬ ዕቃነት የምትጠቀምበትን ኮኮናት በራሷ መሰብሰብ ይኖርባታል። ነገር ግን ያም ቢሆን አሁን ላይ አደገኛ ነው ትላለች። በምኖርበት ከተማ የራሴን የኮኮናት ግብርና ለመክፈት እየሞከርኩ ነው ግን ደግሞ ሁሌም መንገድ ላይ መሆኑ ተመራጭ አይደለም። በሰሜናዊ ምስራቅ ናይጄሪያ ያለውን ወታደራዊ ጥቃትን ጨምሮ በሰሜናዊ ምስራቅ ናይጄሪያ ያለውን ወታደራዊ ጥቃትን ጨምሮ በሰሜናዊ ምስራቅ ናይጄሪያ ያለውን ወታደራዊ ጥቃትን ጨምሮ የእርስ በርስ ጦርነትና ሰዎችን በገንዘብ ዋስትና እየጠየቁ መጥለፍን ጨምሮ በመላው ናይጄሪያ ከባድ የሆነ የወንጀልና የሰላም እጦት እያጋጠመ ነው። የሀገሪቱ ንግድ ምክር ቤት ያለው ሁኔታ የውጭ መዋለ ንዋይ ፍሰት እንዲቀንስ አድርጓል ይላል የንግድ ተንታኙ አይዛክ በቲ ሁኔታው የናይጄሪያን ኢኮኖሚም እየጎዳው ነው ይላል የናይጄሪያ ምጣኔ ሀብት በሁኔታው በእጅጉ ነው የተጎዳው የምርት ገበያው ከዜሮ በታች እየወረደ ነው በአሁኑ ሰዓት የውጭ ገበያው ቀንሷል። በናይጄሪያ የውጭ መዋለ ነዋይ አፍሳሾች 60 በመቶ የሚሆነውን የሀገሪቱን መዋለ ነዋይ ይቆጣጠራሉ። እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ ኢንቨስተሮች ከናይጄሪያ የአክሲዮን ገበያ 4.5 ቢሊዮን ዶላር ማውጣታቸውን የናይጄሪያ የለውጥ ተቋም አስታውቋል። በምዕራብ አፍሪካ ዋና የኢኮኖሚ ስልት ነዳፊ የሆኑት ኬን ኢፌ የኮቪድ-19 ወረርሽኝ ለዚህ ሁኔታ የራሱ ሚና ተጫውቷል። Our capital importation last year in first quarter was just over eight billion dollars. Then suddenly it crashed in the second quarter to 1.5 billion dollars, 1.6, uh, 1.4 in the third quarter, and 1.5 in the first. So in aggregate terms, 2020. lai capital dollar ነገር ግን በድንገት በሁለተኛው ሩብ ዓመት ላይ ወደ 1.5 ቢሊየን ዶላር ወረደ። ከዚያ በሶስተኛው 1.4፣ ከዚያም 1.5 እያለ አለ። ስለዚህ እንደ አውሮፓ አቆጣጠር በ2020 ዓ.ም የነበረን ካፒታል 9.6 ዶላር ብቻ ነበር። ከዚያ በፊት የነበረውን ዓመት ብታወዳድረው እጥፍ ነበር። ባለሙያዎች መንግስት የሀገሪቱን ደህንነት ማሻሻል ካልቻለ የናይጄሪያ ንግዶች ተጎጂ መሆናቸው ይቀጥላል ይላሉ። ለቲሞቲ ኦቢዞ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አጨዋቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሰኞ ምሽት የጋቢና ቪ መሰናዷችንን እዚህ ላይ ጨረስን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቢያ ማሪክ ላይ ለጋቢና ቪ እያላችሁ አድርሱን። ሰለሞን አባተ በፕሮግራም አርቶ፣ ሆቴል ያሳስማሪያ በቅንብሩ ኤደን ገረመው በመስተንግደው ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። በጀመርነው ነው ሙዚቃ እንሰናበታችኋለን። ደህና እደሩ።